The voice of America. የአውሮፓውያኑ ዓመት 2016 ለአፍሪካ ምጣኔ ሀብት እድገት በጣም አዳጋች እንደሚሆን ተተንብዮ ነበር። ግምቱ ይዟል። በኢኮኖሚያቸው ጠንካሮች የሚባሉት ናይጄሪያና ደቡብ አፍሪቃ ወደ ግሽበት ሲያሽቆለቁሉ፣ ትኩሳቱ የፈጃቸው ሌሎች ሀገሮች ደግሞ የዓለም ገበያ ዋጋን ለመቀነስ ተገደዋል። የምጣኔ ሀብት ጠበብት በመጪው 2017 አንዳንዶቹ ሀገሮች ሊያገግሙ እንደሚችሉ በርካታዎቹ ሌሎቹ ግን ወደፊት ሊከሰት ከሚችል ቀውስ ለመዳን ኢኮኖሚያቸውን ማስፋት እንዳለባቸው ይመክራሉ። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። የአህጉሪቱ የምጣኔ ሀብት እድገት በሦስት አበይት ምክንያቶች ነው ድክመት ያሳየው በገበያ ዋጋ መውደቅ ባልተጠበቀና አውዳሚ የአየር ጸባይ ማለትም በድርቅና ጎርፍ፣ እንዲሁም በቻይና አዝጋሚ የኢኮኖሚ እድገት ሳቢያ። ቻይና እንደሚታወቀው በአፍሪካ ዋናዋ መዋለ ንዋይ መዳቢና የንግድ ሸሪክ ናት። ናይጄሪያዊው የኢኮኖሚ ባለሙያ ኖንሶ ኦቢኪሊ የናይጄሪያንና ከሰሐራ በታች ያሉ የአፍሪካ ሀገሮችን ምጣኔ ሀብት ያጠናሉ። ስለዚህም ዘንድሮ ሁለቱ ዋነኞች የሸቀጥ ላኪዎች በከባድ ችግር ውስጥ ማለፋቸውን እናያለን። ይልቅስ ሸቀጣሸቀጥ ወደ ውጭ የማይልኩቱ የአፍሪካ ሀገሮች በተሻለ ሁኔታ ላይ ቆይተዋል። 2016 ለአፍሪካውያኑ ግዙፎቹ ሸቀጣሸቀጥ ላኪዎች የነዳጅ ዘይት ዋጋ ከ2008 ዓ ም ወዲህ ባልታየ መልኩ ቀውስ ውስጥ በመግባቱ ከባድ ችግር ገጥሟቸዋል። በተፈጥሮ ሀብት እጅግ የታወቁት ናይጄሪያ አንጎላና ሞዛምቢክ በዚሁ ሳቢያ ኢኮኖሚያቸው ነጥፏል። በናይጄሪያም ላለፉት 11 ዓመታት ያልታየ ከፍተኛ ግሽበት ደርሷል። በአፍሪካ ዘንድሮ ኢኮኖሚው ብቻ ሳይሆን ፖለቲካውም ከስሯል። በተለይ በደቡብ አፍሪካ ከፕሬዚደንቱ ጄኮብ ዙማ ቅሌት ጋር በተያያዘ ሀገሪት ውስጥ ውጥረት ሰፍኗል። በሕዝብ አስተያየት መለኪያ ዙማ የነበራቸው ድጋፍ በመውረዱም ኢኮኖሚው ቀንሷል። በጋናም የኢኮኖሚው ማሽ ቆልቆል ለፕሬዝደንቱ ጆን ድራማኒ ማሃማ በምርጫው መሸነፍ ምክንያት ሆኗል። በመዳብ ማዕድን ሀብታሟ በዛምቢያ የገበያ ዋጋው መቀነስ በዚያ የተካሄደውን ምርጫም መድራር አድርጎታል። የታመመውን ኢኮኖሚ አድናለሁ በሚል መፈክር የተወዳደሩት የተቃዋሚው መሪ ባይሳካላቸውም ለፕሬዝደንትነት የተካሄደውን ውድድር አክብዶት ታይቷል። ሌሎች አስገራሚ ክስተቶችም ታይተዋል። በ2016 የአውሮፓውያኑ ዓመት ለምሳሌ በሞዛምቢክ ፓርላማው መንግሥት ለሕዝቡ ያላሳወቀው 1.4 ቢሊዮን ዶላር የዓለም ባንክ እዳ እንዳለባት ደርሶበታል። በዚያ ሳቢያ የሀገሪቱ የኢኮኖሚ እድገት በግማሽ ቀንሷል። የባዕዳን መዋለንዋይ ምደባም 17 በመቶ እንዲወርድ ማድረጉ ታውቋል። ይህ በእንዲህ እንዳለ እንደ ኢትዮጵያና ሩዋንዳ ያሉ የነዳጅ ዘይት ምርት ወደ ውጭ ለገበያ የማይልኩ በተፈጥሮ ሀብት ድሆች አድርገን የምንመለከታቸው ሀገሮች ከፍተኛውን የኢኮኖሚ እድገት ጠብቀው እናገኛቸዋለን። በኢትዮጵያ የዓለም ባንክ እንደሚለው ምንም እንኳ ለአስርተ ዓመታት ታይቶ ያልታወቀ ድርቅ ቢመታትም በግብርናው ኢኮኖሚ ስምንት በመቶ እድገት ታይቷል።